ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብመዳይ ሕርሻ 50 ሚሊዮን ኩንታል ዘይሕፈሳ ዝነበረት ሃገር ኣስታት 27 ሚልዮን ኩንታል ምህርቲ ናብ እትሓፍሰሉ ብርክ በፂሖ በእርሻው ዘርፍ 50 ሚሊዮን ኩንታል ምህርቲ እንኳን የማታመርት የነበረችው ሃገር ዛሬ ብኣመት ወደ 27 ሚሊዮን ኩንታል የሚጠጋ ምርት የምታገኝ ሆናለች። የትግራይ ክልል መንግስት ግንቦት 20 አስገኛቸው ያላቸውን ድሎች ዘርዝሮ በዛሬው ዕለት ካወጣ መግለጫ የተወሰደ ነው። የዘንድሮ ምርጫ እንደ ምሳሌ ወስደን እንኳን ብናይ የሀገራችን የዲሞክራሲ ጭላንጭል ከጊዜ ወደ ጊዜ እየጨለመ እየሄደ እንደሆነ ኢህአዴግ ያወጀውን ውጤቱ ዋና ምስክር ነው። ህብረተሰቡም የሰጠው ድምፅ በግልጽ በጠበንጃ የተዘረፈበት ሁኔታ ነው ያለው የአረና መድረክ የህዝብ ግንኙነት ኃላፊ፣ አቶ አንዶም ገብረስላሴ ናቸው ምላሽ የሰጡት። የሁለቱን ዘገባዎች ዝርዝር በዕለቱ አብይ ርዕስ እንመለከታለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ሰላማዊ ምርጫ ማካሄዷን አወደሰ የዜጎችን ዲሞክራሲያዊ መብቶች ለመገደብ የቀጠለው እርምጃ ግን በጥልቅ አሳስቦኛል አለ። የካቶሊካውያን ቤተ ክርስቲያን በቡሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የሀገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የአውሮፓ ህብረትም ታዛቢዎችን እንደማይልክ ገለጸ፣ የሚሉት ደግሞ ቀዳሚ ዜናዎቻችን ርዕሶች ናቸው። ሳምንታዊውን ቅንብሮች ባህልና ማህበረሰብን ጨምረን እንዲሁም የእናንተን የስልክ አስተያየቶች አክለን የሐሙስ ግንቦት ሃያ ሁለት ሺ ሰባት ተረኛ አስተናጋጆች አሉላ ከበደና ሰለሞን ክፍሌን ከፕሮዲውሰራችን ንጉሤ ታምሬና ከስርጭት መሐንዲሱ ጋር አብረናችሁን ቆያለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት። የኢትዮጵያ ብሔራዊ ምርጫ ቦርድ የእሁዱን ምርጫ አስመልክቶ ትላንት ጊዜያዊ ውጤት ሲል በሰጠው መግለጫ ገዢው የኢህአዴግ ፓርቲ በከፍተኛ ድምፅ ብልጫ ማሸነፉን ገልጿል። ቦርዱ በዚሁ መግለጫው ኢህአዴግና አጋር ድርጅቶቹ እስካሁን በተካሄደው ቆጠራ ከ547 መቀመጫዎች 442ቱን በሙሉ አሸንፈዋል ብሏል። አዲስ አበባ ያሏትን 23 መቀመጫዎች በሙሉ ያገኘውም ኢህአዴግ መሆኑን አውጇል። ቀሪው ውጤት ሰኔ 14 ይገለጻል ተብሎ ይጠበቃል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ ዛሬ አወድሰዋል። ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉሉህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ። የሁለቱ አብይ ተቃዋሚ ፓርቲዎች የመድረክና የሰማያዊ ፓርቲ መሪዎች ግን ምርጫው ተጭበርብሯል፣ መንግሥት ከምርጫው በፊትና ምርጫው በሚካሄድበት ወቅት አባላትና ደጋፊዎቻችንን አዋክቧል፣ አስፈራርቷል ሲሉ ከሰዋል። የአፍሪካ ሕብረትም ምርጫው የተረጋጋ ሰላማዊና ታማኝ ነበር ይበል እንጂ ነፃና ትክክለኛ ነው የሚባሉ ቃላትን አልተጠቀመም። ማርት ዳ ቫንደር ውልፍ ባደረሰችን ዘገባ መሠረት ደግሞ ኢትዮጵያ ሰላማዊ ምርጫ በማካሄዷ ያወደሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሀገሪቱ ውስጥ በቀጠለው ሲቪክ ማኅበረሰቦችን፣ መገናኛ ብዙኃንን፣ የተቃዋሚ ፓርቲዎችን እንቅስቃሴና በነጻነት ሐሳብ የመግለጽ መብቶችን መገደብ በጥልቅ ያሳሰበው መሆኑን ገልጿል። የካቶሊካውያን ቤተ ክርስቲያን በብሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የአገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የካቶሊካዊ ቀሳውስት ዛሬ ባወጡት መግለጫ በምርጫ ኮሚሽኑ ቤተ ክርስቲያኗን የሚወክሉት አባላቸው እንዲወጡ ጠይቀዋል። የብሩንዲ መንግስት በትላንትና አንዳንድ በአዳን አገሮች ፕሬዚዳንት ፔሬ ኒኩሩንዚዛ ለሶስተኛ የስራ ዘመን ለመወዳደር ባላቸው እቅድ ከገፉ እርዳታ መለገሳቸውን እንደሚያቁሙ ማስፈራረታቸውን በመጥቀስ ህዝቡ ለሰኔው ጠቅላላ ምርጫ የገንዘብ እርዳታ እንዲያደርግ ጠይቋል። እስካሁን ባለው ጊዜ ግን ፕሬዚዳንት ፔሬ ኒኩሩንዚዛ የምርጫውን ጊዜ እንዲያራዝሙ የካቶሊካውያን ቤተክርስቲያንን ጨምሮ ተቃዋሚዎቻቸው ያቀረቡላቸውን ጥያቄ ውድቅ እያደረጉ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት የምርጫ ታዛቢዎቹን ወደ ብሩንዲ እንደማይልክ ዛሬ ይፋ አድርጓል። የሰጠውን ምክንያት ሂደቱ ከወዲሁ መንግስት በነጻው መገናኛ ብዙሀን ላይ በወሰዳቸው አፈናና ና ወታደሮቹ በተቃዋሚ ሰልፈኞች ላይ የሀይል እርምጃ በመጠቀማቸው እንዲሁም የተቃዋሚ ፓርቲዎች ና የሲቪክ ማህበራት የሚገኙት በፍርሀት ድባብ ውስጥ በመሆኑ ተበላሽቷል ብሏል። ፕሬዚዳንቱ ለሌላ ሶስተኛ የሥራ ዘመን ለመወዳደር የደረሱበት ውሳኔ ህዝባዊ ቁጣ ቀስቅሶ በፖሊሶችና ሰልፈኞች መካከል በደረሱ ግጭቶች ከሀያ በላይ ሰዎች መገደላቸው ይታወቃል። ከመቶ ሺህ በላይ ዜጎች ወደ ጎረቤት ሀገሮችም ተሰደዋል። አድማጮች የዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሁለት ዋና የተባሉ የአውሮፓ ህብረት የእግር ኳስ ማህበሮች የፊፋው ፕሬዚደንት ምርጫው ከመካሄዱ በፊት ስልጣን እንዲለቁ ጥሪ አቅርበዋል። የዩፋው ፕሬዚደንት ፈረንሳዊው ዝነኛ ተጫዋች ሚሼል ፕላቲኒ ስለ ፊፋው የሙስና ቅሌት በግልጽ ተናግረው ፕሬዚደንቱ ከስልጣን አልወርድም በሚለው አቋማቸውም ላይ ተችተዋል። የጀርመን ፉትቦል ማኅበር በበኩሉም በብላተር ላይ የእምነት ጉዳዮችን በማንሳት ስልጣናቸውን እንዲለቁ ጠይቋል። ዩናይትድ ስቴትስና ስዊዘርላንድ ትላንት በፊፋ ላይ ከፍተኛ የሙስና ምርመራ መጀመራቸውን ካስታወቁ በኋላ ፌዴሬሽኖች ብዙውን ጊዜ የሚተቹ መሪዎቻቸውን መጽሐይ ሁኔታ ለመቀየር ክርክር ይዘዋል። በሌላ በኩል የዩናይትድ ስቴትስ ፍትህ ሚኒስቴር በ14 ሰዎች ላይ የማጭበርበር ወንጀል ምርመራ መጀመሩን ካስታወቀ በኋላ ብድር በመስጠት የሚታወቀው ግዙፉ የቪዛ ካርድ ኩባንያም ዛሬ ጠንካራ የተቃውሞ መግለጫ አውጥቷል። ቪዛ በዚሁ መግለጫው ከፍተኛ ቅሬታ የተሰማ መሆኑን ገልጾ በፊፋ ውስጥ ለውጥ በአስቸኳይ ካልተደረገና እርምጃ ካልተወሰደ በቀር ኩባንያው ውድድሮችን ስፖንሰር ወይም በገንዘብ ድጋፍ የማካሄዱን ልምድ ዳግም ይመረምራል ሲል አስጠንቅቋል። ሌላው ትልቁ የፊፋ ስፖንሰር ኮካ ኮላም የፊፋ ሙስና ቅሌት ያሳሰበው መሆኑን በተደጋጋሚ መግለጹን አስታውሶ በጉዳዩ ላይ ጥልቅ ምርመራ አስፈላጊ ነው ሲል፣ አዲዳስም ፊፋ በሚሰራው ስራ ሁሉ በግልጽነት መኖሩን ማረጋገጥ ይኖርበታል ብሏል። ይበንድህ እንዳለ የፊፋን ፕሬዚደንት ለመምረጥ በነገ ዕለት የተያዘው ፕሮግራም በታቀደው መሠረት መካሄድ እንዳለበትና የወቅቱን ፕሬዚደንት ሴፕ ብላተርን እንደሚደግፍ የእስያ እግር ኳስ ኮንፌዴሬሽን ዛሬ ገልጿል። ብላተር ለአምስተኛ ጊዜ ተመርጠው ድርጅቱን ለማገልገል ይሞክራሉ። ተቀናቃኛቸው የዮርዳኖሱ ልዑል ቢን አልሁሴን ናቸው። ዩፋ ማለት የአውሮፓ ፉትቦል ፌዴሬሽን ግን ፊፋ ውስጥ ለውጥ እንዲደረግ ጠንካራ ፍላጎት ስላለ ፕሬዚደንታዊ ምርጫው በስድስት ወራት እንዲራዘም ጥሪ አቅርቧል። ሴፕ ብላተር በትላንትና ሁለት የሙስና ወንጀል ምርመራ እንዲካሄድባቸው ከተጠየቁ ዘጠኝ ከፍተኛ የወቅቱና የቀድሞ የፊፋ ባለሥልጣናት ውስጥ ስማቸው የለም። በሌላ ከዚሁ ጋር በተያያዘ ዜና ዩናይትድ ስቴትስ ይህ የሙስና ምርመራ በፊፋ ባለሥልጣናት ላይ መጀመሯ ስልጣኗን ወደ ሌሎች አገሮች ለማስፋት በተያዘ ጥረት ነው ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን ተችተዋል። ዋሽንግተን የወቅቱ የፊፋ ፕሬዚደንት ሴፕ ብላትር ዳግም እንዳይመረጡም ትሞክራለች ብለዋል። ቀጣዩ የቀጣዩን የ2018 የዓለም እግር ኳስ ዋንጫ የምታስተናግደው ሩሲያ ናት። የቡድኑ ትኩረት ፕሬዚዳንት ባሽር አልአሳድን ድል ለማድረግ እንጂ በምዕራባውያን አገሮች ላይ የማጥቃት ዘመቻ ለመክፈት አይደለም ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አስታወቀ። የኑስራው ግንባር ጦር መሪ አቡ ሙሐመድ አልጎላኒ ከአልጃዚራ ቴሌቪዥን ጋር ባደረገው ቃለ ምልልስ የሚስተር አሳድ መንግሥት መውደቂያ ጊዜ ሩቅ አይደለም ብለዋል። አልጎላኒ የሶሪያን ኃይሎች ለማጠናከር ተዋጊዎቹን የላከው የሊባኖስ ሄዝቦላን ቡድን ሲተችም፣ ታጣቂዎቹ ሚስተር አሳድን ሲቀላቀሉ የሚኖራቸውን እድል ሽንፈት መሆኑን ቀደም ብለው ያውቁታል ብለዋል። ፕሬዚዳንቱ አናሳ ብሔረሰቦች ደህንነታቸውን ለመጠበቅ ሲሉ የሚከተሉትን እምነት መተውና አሳድን ማውገስ ይጠበቅባቸዋል ሲልም በሶሪያ የአልቃይዳው ቅርንጫፍ መሪ አቡ ሙሐምድ አልጎላኒ አስጠንቅቋል። ኮራሳ የተባለውን ቡድን በምዕራባውያን ላይ ጥቃት ለማድረስ እያሴረ በመሆኑ ሶሪያ ሶሪያ ላይ የሚካሄደው አንዳንድ በአሜሪካ የሚመራ የአየር ጥቃት በቡድኑ አባላት ላይ ያነጣጥሯል ሲል የዩናይት ስቴትስ መከላከያ ሚኒስትር አስታውቋል። አልጎላኒ ግን ኮራሷ የሚለውን ስም የፈጠረችው ራሷ አሜሪካ እንጂ ቡድኑ እንዲያው መኖሩ አይታወቅም ሲል አስተባብለዋል። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ሲናገሩ የመከላከያ ባለሥልጣናት በኢራቅ ራሱን እስላማዊ መንግሥት እያለ የሚጠራውን ቡድን ታጣቂዎች የሚፋለሙትን የመንግሥት ደጋፊዎች ማሰልጠንና ማስታጠቅ የሚቻልበትን መንገድ እያጠኑ ናቸው ብለዋል። ካርተር ወደ ሲያብረዋቸው ለሚጓዙ ጋዜጠኞች ዛሬ ሲናገሩ በቅርቡ ኢራቅ ውስጥ የደረሱ ሁኔታዎች በምድር ላይ ብቁ ሸሪክ ሊኖረን እንደሚገባ አሳይቷል ሲሉ አስረድተዋል። ዜናው አበቃ። ክቡራትእና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን። በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት ሃያ ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይሮ እስከ መሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻል እናሰማችሁ። አንድ ለአምስት በጣም በጣም ጠቅሞናል። አገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም የምንፈልገው እስከዛሬ የት ነበረ ያልነው ይሄ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬ እኮ ነው የምናገረው ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የሕሊና ጉዳይ ነው። ባለፈው እሁድ በተካሄደው የኢትዮጵያ ብሔራዊ ምርጫ ይፋ በተደረገው ውጤት ትልቁ ሚና ከተጫወቱት ምክንያቶች አንዱ ነው በሚል በተቃዋሚ ፓርቲዎችና የፖለቲካ ተንታኞች ስለሚነገርለት አንድ ለአምስት የተሰኘው ኢህአዴግ ስለሚያራምደው አደረጃጀት ከተሰጡ አስተያየቶች የተወሰዱ ናቸው። ለመሆኑ አንድ ለአምስት ምንድን ነው ሲል የሚንደረድረው ዘገባ ዝርዝር በሁለተኛው አጋማሽ ይቀርባል። ተጠባበቁ አድማጮች። አሁን ወደ ዕለቱ ኢህአዴግ በየዓመቱ የሚዘክረውን የቀድሞው ወታደራዊ መንግስት ደርግ ከስልጣን የወረደበትን 24ኛ ዓመት መታሰቢያ ግንቦት 20ን ተንተርሶ የትግራይ ክልላዊ መንግስት ባለፉት ዓመታት ውስጥ አስመዘገብኩ ያላቸውን ለውጦች ጠቅሶ መግለጫ አውጥቷል። የክልሉ መንግሥት በዛሬው ዕለት ይፋ ባደረገው በዚሁ መግለጫው በኢትዮጵያ በተለይ የዲሞክራሲያዊ ስርዓት ግንባታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ግንቦት አስራ ስድስት የተካሄደው ብሔራዊ ምርጫ ምስክር ነው ይላል መግለጫውን። የተከታተለው ዘጋቢያችን ግርማይ ገብሩ በአካባቢው የሚንቀሳቀሰውን የተቃዋሚ ፓርቲ አረና መድረክን ምላሽ አግኝቷል። የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ በሰነዘሩት አስተያየት ዘንድሮ የተካሄደው ምርጫ ይልቁንም በኢትዮጵያ ተጀምሮ የነበረውን የዲሞክራሲ ጭላንጭል ያጨለመ ነው ብለውታል። ሙሉ ዘገባውን ቀጥሎ እንስማ። ብሔራዊ ክልላዊ መንግስት ትግራይ ይኸው በትግራይ ብሔራዊ ክልላዊ መንግስት ተዘጋጅቶ ዛሬ ጠዋት በድምፅ ወያነ ትግራይ የቀረበው መግለጫ በኢትዮጵያ ባለፉት 24 ዓመታት በተለይም በእርሻ በጤናና በትምህርት ዘርፍ በተግባር የታዩ ለውጦች ያላቸውን ጠቅሰዋል። በእርሻው የኢኮኖሚ ዘርፍ በኢትዮጵያ በአመት 270 ሚሊዮን ኩንታል ምርት እየተገኘ መሆኑን ገልጿል። መግለጫው ብመዳይ ሕርሻ 50 ሚሊዮን ኩንታል ዘይሕፈሳ ዝነበረት ሀገር ሎሚ አስታት 270 ሚሊዮን ኩንታል ምርቲ ናብ እተሓፍሰሉ ብርኪ በፂሓ በእርሻው ዘርፍ 50 ሚሊዮን ኩንታል ምርት እንኳን የማታ ምርት የነበረችው ሀገር ዛሬ በአመት ወደ 270 ሚሊዮን ኩንታል የሚጠጋ ምርት የምታገኝ ሆናለች። የትግራይ ክልል ደግሞ በጣም ከሚያሳቅቅ የድህነት ደረጃ ወጥቶ በአመት 38 ሚሊዮን ኩንታል ምርት እየተገኘ ነው። ይህ ደግሞ ከዋና ዋናዎቹ የግንቦት 20 ድሎች አንድ ተብሎ የሚጠቀስ ነው። በጤናው ዘርፍ ደግሞ በተለይም በመከላከል ላይ የተመሰረተ የጤና ፖሊሲ ተግባራዊ በማድረግ ለውጥ እየተመዘገበ እንደሆነ ይኸው የክልሉ መግለጫ ይነግረናል። በዚህም መሰረት በትግራይ የግል የህክምና ተቋማትን ሳይጨምር 863 መንግስታዊ የጤና ተቋማት አገልግሎት በመስጠት ላይ ይገኛሉ። ከም ክልልና እንትን ወስድ እውን 15 ሆስፒታላት 19 መባእታዊ ሆስፒታላት 205 ትካላት ጣቢያ በትግራይ ክልል 15 ሆስፒታሎች፣ 19 የመጀመሪያ ደረጃ ሆስፒታሎች፣ 205 የጤና ጣቢያዎች 658 የጤና ኬላዎች አገልግሎት በመስጠት ላይ ናቸው። በትምህርት ዘርፍም እንደዚሁ 268 የሁለተኛ ደረጃ 173 አንደኛ ደረጃ ትምህርት ቤቶች አገልግሎት እየሰጡ ናቸው። በእነዚህም ትምህርት ቤቶች አንድ ነጥብ ሁለት ሚሊዮን ተማሪዎች እየተማሩ ነው። ይህም ሆኖ ግን የትምህርት ጥራት በማረጋገጥ በኩል ብዙ መስራት እንደሚጠበቅብን መታወቅ ይኖርበታል ብሏል። የትግራይ ብሔራዊ ክልላዊ መንግስት በመግለጫው ዴሞክራሲያዊ ስርዓትን ከመገንባት አንጻርም ስርዓቱ ከጊዜ ወደ ጊዜ እየተሻሻለ መምጣቱ ባለፈው ግንቦት 16 ከተካሄደው አምስተኛው ሀገራዊ ምርጫ የበለጠ ምስክር ሊኖር አይችልም ይላል መግለጫው። በስመ ምርጫ በጣም ሰፊ ትርምስ በሚታይባት ዓለማችን በኢትዮጵያ ከ37 ሚሊዮን በላይ ሕዝብ በትግራይ ክልል ደግሞ ከ2.3 ሚሊዮን በላይ ሕዝብ ተመዝግቦ በነጻነትና በሰላም ተወካዩን መምረጡ የሕዝቡ ጨዋነትና የሰለጠነ አስተሳሰብን የሚያሳይ መሆኑን መረዳት ያስፈልጋል ብለዋል መግለጫው። በዚሁ የትግራይ ክልል መንግስት መግለጫ የተቃዋሚ ኃይሎች አስተያየትን ጠይቄያለሁ። የአረና መድረክ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ዘንድሮ የተካሄደው ምርጫ እንዲያውም በኢትዮጵያ የተጀመረው የዴሞክራሲ ጭላንጭል ሙሉ በሙሉ የጨለመበት መሆኑን የታየበት ነው ብለዋል። የዘንድሮ ምርጫ እንደ ምሳሌ ወስደን እንኳን ምናይ የሀገራችን የዴሞክራሲ ጭላንጭል ከጊዜ ወደ ጊዜ እየጨለመ እየሄደ እንደሆነ ኢህአዴግ ያወጀውን ውጤቱ ዋና ምስክር ነው። ህብረተሰቡም የሰጠው ድምፅ በግልጽ በጠበንጃ የተዘረፈበት ሁኔታ ነው ያለው። ስለዚህ በዓለም በጥቂት አገሮች ብቻ የታየ ፍጹም አምባገነናዊ የሆነ ባህርይ የታየበትና ዘጠና ሰባት ታይቶ የነበረውን የዲሞክራሲ ጭላንጭል ሙሉ በሙሉ የታፈነበትና የጨለመበት ሁኔታ ነው ያለው። በዚህ አካሄድ የዘንድሮ ምርጫ አረና መድረክ እንደ ፓርቲ በፍጹም አይቀበለውም። ህብረተሰቡም ተዘርፈናል እያለ ሌላ መፍትሄን እንድናፈላልግ ተጽዕኖ እያደረገልን ነው። ለእኛ ብቻም አይደለም ለገዢው ፓርቲም ከፍተኛ የሆነ ተጽዕኖ እያደረሰበት ያለው ሁኔታ ያለው። ገና ከመራጮች ምዝገባ ጀምሮ ለአባሎች ብቻ እየተለየ ነው የተሰጠው። እጩ ተወዳዳሪዎቻችንም ጭምር የመራጭ ካርድ የተከለከሉበት ነው የነበረው። ይሄ የምርጫ ቦርድ አስፈጻሚዎችም ፍጹም የህወሀት አባላት ሆነው ለህወሀት ለማገልገል ለኢህአዴግ ለማገልገል ሆን ብሎ እየተዘጋጀ ነው። በቅስቀሳ ሂደትም አባሎቻችን ከፍተኛ የመደብደብ የማሰር የማንገላታት የማፈን ሁኔታ ነው የታየው። በታዛቢዎቻችንም ክፉኛ እየታፈኑ እየተደበደቡ በጠበንጃም ከታዛቢነት የተገለሉበት ሁኔታ ነው ያለው። በድምፅ ሂደቱም በጣም በሚገርም ሁኔታ ካርዱን እየተቀበሉ እየመዘገቡ ነው የዋሉት እና የዘንድሮ ምርጫ በፍጹም ተቀባይነት የሌለው እና ካለፉት ምርጫዎችም በጣም ወደ አምባገነናዊና ፀረ ዲሞክራሲያዊ ሂደት የደረሰ ነው ማለት እንችላለን። የኢትዮጵያ የምርጫ ቦርድ ጽህፈት ቤት እስካሁን ድረስ በእጁ በደረሰው የምርጫ ውጤት መሰረት ኢህአደግ በከፍተኛ አብላጫ ድምፅ እየመራ መሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም። በአሁኑ ጊዜ በዓለም ዙሪያ ቁጥሩ ወደ ስምንት ሚሊዮን የሚጠጋ ህዝብ ባዶ ሆዱን እንደሚያድር አንድ የተባበሩት መንግስታት ድርጅት አዲስ ጥናት ዘገባ አመለከተ። ሆኖም ባለፉት 25 ዓመታት የረሃብ ተጠቂዎች ቁጥር በ216 ሚሊዮን መቀነሱን ሪፖርቱ አስታውቋል። የ2015 ዓ ም የዓለም የምግብ ችግር ይዞታ በሚል ርዕስ የሚወጣው ይህ ዓመታዊ ሪፖርት በማደግ ላይ ባሉ አገሮች በከባድ የተመጣጠነ ምግብ እጦት የሚጎዳው ህዝብ ቁጥርም ቀንሷል፣ ግን ይበልጥ መሰራት አለበት ሲል አመልክቷል። የእስያ ፓሲፊክ አካባቢ አገሮች የረሃቡን መጠን በመቀነስ በተባበሩት መንግስታት የሚሊኒየም ግብ የተያዘውን ኢላማ አሳግቷል ይላል ሪፖርቱ። ከጄኔቫ የተጠናቀረውን ዘገባ ዝርዝር ቆንጅታ የታቀርበዋለች። ሪፖርቱ ሶስት የመንግስታቱ ድርጅት ዋና ዋና መስሪያ ቤቶች በጋራ ያጠናቀሩት ነው። የምግብና የእርሻ ድርጅቱ ፋኦ፣ የዓለም የምግብ ፕሮግራም ደብሊዩ ኤፍፒ ና ኢፋድ ዓለም አቀፍ የግብርና ልማት ተቋሙ ከ129 በማደግ ላይ ያሉ ሀገሮች ውስጥ 72ቱ ይህ የአውሮፓውያኑ 2015 ሲጠናቀቅ ረሃብን በግማሽ ይቀንሳሉ ይላል። የዓለም የምግብ ፕሮግራም የፖሊሲና የፕሮግራም ዲሬክተር ስታንሌክ ሳምኬንግ ውጤቶቹን ያደንቃሉ። ለመፈንደቅ ግን መቸኮል አይገባንም ነው የሚሉት። Since the establishment of the Millennium Development Goals, extreme poverty has been reduced by more than half. However, hunger has only... የሚሊኒየሙ የልማት ግብ ከተተለመ ወዲህ የከፋ ድህነት ከግማሽ በላይ ቀንሷል። ነገር ግን ረሃብ የቀነሰው በ14 ከመቶ ብቻ ነው። ይህ ታዲያ እድገትና የገቢ መጠን መጨመር፣ የምግብ ዋስትናና የተመጣጠነ ምግብ የመዳረሱም ደረጃ በዚያው መጠን ያድጋል ማለት እንዳልሆነ ግልጽ ማስረጃ ነው። የምጣኔ ሀብት እድገት ሁልጊዜም ሁሉን አካታች ይሆናል ማለት አይደለም። የገጠር ነዋሪዎችን ምንጊዜም ታሳቢ ያደርጋልም ማለት አይደለም። የዚህ የዘንድሮ ሪፖርት የሀገሮች የረሃብ ይዞታ ካርታ እንደሚጠቁመው አሁንም ከክልል ክልል ሰፊ ልዩነት አለ። በምስራቅ እስያ ረሃብ በከፍተኛ ደረጃ ቀንሷል። በላቲን አሜሪካ፣ በካሪቢያን፣ በደቡብ ምስራቅና በማዕከላዊ እስያ እንዲሁም በአንዳንድ የአፍሪካ አካባቢዎች እጅግ ፈጣን እርምጃ ይታያል። ይሁንና አሁንም ቢሆን በምግብ እጥረት በከባዱ የሚጠቃው ከሰሃራ በታች ያለው የአፍሪካ ክፍል መሆኑን የተባበሩት መንግስታቱ ድርጅት ሪፖርት ይገልጻል። እንዲያውም ይላሉ፣ የዓለም የምግብ ፕሮግራሙ ባለስልጣን ስታንሌክ ሳምኬንግ፣ በአህጉሪቱ የከባድ ረሃቡ መጠን እየተባባሰ ነው። In sub-Saharan Africa, nearly one in four are estimated to remain undernourished. ከሰሃራ በታች ባለው የአፍሪካ ክፍል ከአራት ሰው አንዱ በምግብ እጥረት የተጎዳ ነው። በአካባቢው ቀውስ ሲፈጠር ደግሞ ለምሳሌ ከባድ የአየር ሁኔታ ሲከሰት፣ የተፈጥሮ አደጋ ሲደርስ፣ የፖለቲካ ነውጥና የእርስ በእርስ ግጭቶች የአፍሪካንና የሌሎችንም የዓለም አካባቢዎች እርምጃ አጓተዋል። በዓለም ደረጃ ስንመለከት በምግብ እጥረት ከሚጎዱ አምስት ሰዎች ውስጥ አንዱ ቀውስ ባለበት አካባቢ የሚኖር ነው። በበርካታ ሀገሮች ያለው ዘርፈ ብዙ ቀውስ ተጋላጭ የህብረተሰብ ክፍሎችን ለመጠበቅ የገቢ እድገትንም ለሁሉም ለማዳረስ እንዳይቻል አድርጓል። ሰሜን አፍሪካ ውስጥ ከባድ የምግብ እጥረት ወደ መወገዱ መቃረቡን የጠቆመው ይህ ሪፖርት በአሁኑ ወቅት ከአምስት ከመቶ በታች መድረሱን ያመለክታል። የህዝብን የምግብ ዋስትና ለማሻሻል ለብቻው ፍቱን የሚሆን መንገድ እንደሌለ ቢታወቅም ትልቅ ለውጥ የሚያመጡ አንዳንድ እርምጃዎች መኖራቸው ሀቅ ነው ሲሉ የሪፖርቱ አዘጋጆች ያስገነዝባሉ። የአነስተኛ እርሻና የቤተሰብ ይዞታ ገበሬዎችን ምርት ማሳደግ ድህነትና ረሃብን ለመቀነስ እንደሚረዳ አመልክተው፣ የምጣኔ ሀብት እድገት ህብረተሰቡን በጠቅላላ የሚጠቅም እንጂ ላለው የሚጨምር መሆን አይገባውም ብለዋል። ወደ ቀጣዩ የመጽሔት ርስ እናልፋለን። የተባበሩት መንግስታት የጸጥታው ምክር ቤት በግጭት ቦታዎች የሚዘግቡ ጋዜጠኞችን ደህንነት ጥበቃ በተመለከተ በሙሉ ድምፅ ውሳኔ አሳልፏል። እርምጃው የተወሰደው በዓለም ዙሪያ የሚገደሉና የሚታፈኑ ጋዜጠኞች ቁጥር እየጨመረ ባለበት መሆኑን ጠቅሳ የተባበሩት መንግስታት ድርጅት ዘጋቢያችን ማርግሬት በሽር ቀጣዩን አድርሳናለች። ትዝታ በላቸው ታቀርበዋለች። ሪፖርተርስ ዊዛውት ቦርደርስ ማለትም ድንበር የለሽ ጋዜጠኞች የተባለው የጋዜጠኞች መብት ተቆርቋሪ ቡድን ባለፈው ዓመት ብቻ 66 ጋዜጠኞች መገደላቸውን ከዚህ ከአውሮፓውያን ዓመት መግቢያ ጥር ወር ወዲህ ደግሞ ሌሎች 25 በመስክ ስራቸው ላይ ያሉ መገደላቸውን ዘግቧል። ባለፉት አስራ አምስት ዓመታት ብቻ ሰባት መቶ የመገናኛ ብዙሃን ሰራተኞች በስራ ላይ እንዳሉ መገደላቸው ታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲህ አይነቱ የጋዜጠኞች ጥቃት አውግዞ መንግስታት፣ ታጣቂ ቡድኖች ደህንነታቸውን ለመጠበቅ እርምጃ እንዲወስዱ ጠይቋል። በግጭት ቦታዎች ታግተው የሚገኙ ጋዜጠኞችን በፍጥነት እንዲለቀቁ ብሏል። የድንበር የለሽ ጋዜጠኞች ድርጅት ተወካይ ክርስቶፈር ድሎሬት ኢራቅና ሶሪያ በዓለም ላይ ለጋዜጠኞች ደህንነት እጅግ የሚያሰጉ ሁለት አገሮች መሆናቸውን በሶሪያ ጦርነት ከተጀመረ እንደ አውሮፓ አቆጣጠር ከ2011 ዓ.ም ወዲህ 45 በኢራቅ ደግሞ ከ2013 ዓ.ም ወዲህ ቢያንስ 15 ጋዜጠኞች እንደተገደሉ ተናግረዋል። ወደፊት የመገናኛ ብዙሃን ሰራተኞች ላይ ግድያ እንዳይፈጸም ተጠያቂነትን ማጠናከር አስፈላጊ ነው ብለዋል። ሞር ዛን 90 ፐርሰንት ኦፍ ዘ ክራይምስ ኣገንስት ጆርናሊስት በዓለም ዙሪያ በጋዜጠኞች ላይ ከሚፈጸሙ ወንጀሎች ዘጠና ከመቶ በሕግ አይጠየቁም፣ አይቀጡም። ይሄ ደግሞ በጋዜጠኞች ላይ ወንጀል የሚፈጽሙትን ማበረታታት ማለት ነው። ጋዜጠኞችን ከጥቃት መጠበቅ ከፈለግን ይህን በወንጀል ያለመጠየቅ ጉዳይ መዋጋት አለብን። ጋዜጠኞች ላይ የሚፈጸም ግድያ እንደ ጦርነት ወንጀል እንዲቆጠርና ለዓለም አቀፍ ፍርድ ቤት መቅረብ እንዳለበትም ተናግረዋል። እርሳቸው ቀድሞ ይቅርታ፣ ራሳቸው ቀድሞ ጋዜጠኛ የነበሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ ሰላማዊ ናቸው በተባሉ ሀገሮችም የፕሬስ መብት ጥበቃ እየተሸረሸረ ሄዶ በጋዜጠኞች በሲቪል ማህበረሰብና በፖለቲካና በሰብአዊ መብት ጠባቂዎች ላይ ወከባና ማስፈራራት እየገነነ መሄዱን ተናግረዋል። በሰሞኑ የብሩንዲ ሁኔታ የፕሬዝደንት ፒየር ኢንኩንዙዛ ለሶስተኛ ጊዜ ለምርጫ መቅረብ የተቃወሙትን እንደ ምሳሌ አቅርበዋል። Since the unlawful attempt to seize power was quashed, several independent journalists report being told that they are on a list of people to be arrested. <laughs> በዚያም ምክንያት ተነስተው ጥፍት ይላሉ። እንደ ባሽር አል አሳድ ያሉ የሶሪያ መሪዎችና እርሳቸውን የሚቃወሙ ታጣቂዎች እንዲሁም ራሳቸውን እስላማዊ መንግስት ብለው የሚጠሩ ነውጠኛ ኃይሎች ጋዜጠኞችን ኢላማ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወቅት ኮሚቴ ቱ ፕሮቴክት ጆርናሊስት የጋዜጠኞች መብት ተንከባካቢ ድርጅት ሲፒጄ የብራዚል ራዲዮ ዘጋቢ ጋዜጠኛ መገደልን አውጉዟል ጋዜጠኛው ከፍተኛ ሰቆቃ ተፈጽሞበት አስከሬኑ ባለፈው ቅዳሜ ተጥሎ መገኘቱም ሲፒጄ አስታውቋል። ወደ ተከታዩ የመጨረሻው የትንታኔ ርዕስ እንሻገራለን። የዓለማችን ግዙፉና ከፍተኛ ገቢ በማምጣት የሚታወቀው የስፖርት ተቋም በትናንት ውለት አስደንጋጭ የሆነ ቅሌት ዜና ታምሷል። በትናንቱ ዜናችን እንደተመለከተው የዩናይትድ ስቴትስ ባለሥልጣናት በአሁኑ ወቅት ስራ ላይ ባሉትና በቀድሞቹ የዓለም አቀፉ ስፖርት ፌዴሬሽን ፊፋ ባለሥልጣናት ላይ የተመሰረተውን ክስ ይፋ አድርገዋል። ክሱ ምን አይነት አንድምታ ይኖረው ይሆን? በዓለም አቀፉ የእግር ኳስ ፌዴሬሽን የወደፊት ሂደት ላይስ ምን አይነት ተጽዕኖ ያሳድር ይሆን? ሁለት የስፖርት ተንታኞች ከአሜሪካ ድምፁ ማይክ ሪችማን ጋር ተወያይተዋል። አዲሱ አበበ፣ የዓለም አቀፉ እግር ኳስ ስፖርት የበላይና ዋና ተቋም ፊፋ ከ20 ዓመታት በላይ በሆነ ሙስናና የሥልጣን ብልግና ተከሷል። ትናንት ረቡዕ ይፋ የሆነበትና የተጋለጠበት ቅሌት ግን ከፍተኛ ነው። የዩናይትድ ስቴትሱ የፍትህ ሚኒስቴር በ14 የአሁንና የቀድሞ የፊፋ ባለሥልጣናት ላይ ክስ መስርቷል። ክሶቹ መጠነ ሰፊ ሙስና፣ ሕገ ወጥ የገንዘብ ልውውጥ ንግድ፣ የኤሌክትሮኒክስ የገንዘብ ልውውጥና ማጭበርበር ይገኙባቸዋል። አቃቤ ሕጓ ሎሬታ ሊንጅ የፊፋ ባለሥልጣናት በበርካታ የወንጀል ተግባሮች ተዘፍቀዋል፣ ከ20 ዓመታት በላይም ጉቦ ሲቅሙና ወደ ኪሳቸው ሲያስገቡ ቆይተዋል ይላሉ። በሌላ ዜና ደግሞ ሩሲያ እንደ አውሮፓ አቆጣጠር በ2018 ካታር በ2022 የዓለም እግር ኳስ ዋንጫ ውድድርን እንዲያስተናግዱ ከተሰጠው ፈቃድ ጋር በተያያዘ የስዊስ ባለሥልጣናት ክስ መስርተው ትናንት ረቡዕ ዙሪክ ውስጥ በርካታ የፊፋ ባለሥልጣናት ወህኒ ሄደዋል። ማርክ ቢሰን ከቪኦኤ ጋር የተወያየ የስፖርት ተንታኝ ነው። የፊፋ ፕሬዚዳንታዊ ምርጫ ነገ ዓርብ ሊካሄድ፣ ይህ ቅሌት ግን በሁለት ቀን ቀድሞ መጋለጡ አስደናቂ ነው ይላል በእውነቱ የመጀመሪያው ስሜቴ ያ ነው። ሁለቱ ክሶች፣ አንዱ በፍትሕ ሚኒስቴር ሌላው በስዊስ ባለሥልጣናት መጋለጣቸው ከነገው ዓርብ የፊፋ ፕሬዝደንታዊ ምርጫ ጋር መገጣጠማቸው ይደንቃል። ከአስደናቂነቱ ደግሞ የወቅታዊነቱ ትናንት ረቡዕ ዙሪክ ውስጥ በሚገኘው ምርጥና ዘመናዊ ሆቴል ውስጥ በስዊስ ባለሥልጣናት የተያዙ ሰባት የፊፋ ባለሥልጣናት ወዲህ ወደ ዩናይትድ ስቴትስ የሚላኩበትን ቀን እየተጠባበቁ መሆናቸው ታውቋል። ማይክ ቢሶን እንደሚለው ትናንት ከተያዙት ባለሥልጣናት መካከል አንዳንዶቹ የቀድሞውን የሰሜንና የማዕከላዊ አፍሪካ አሜሪካ ይቅርታ፣ እንዲሁም የካሪቢያን እግር ኳስ ፌዴሬሽን ኮንካፍ ዋና ስራ አስኪያጁን ጃክ ዋነርን ጨምሮ ለረጅም ጊዜ በሙስና ተግባር ተዘፍቀው የቆዩ ናቸው። የቀድሞው የኮንካፍ ዋና ጸሐፊ ከኤፍቢአይ ጋር በሚስጢር ይሰሩ እንደነበር ካወቅን ቆይተናል እና ይህ የአሁኑ መጋለጥ እርሳቸው ከኤፍቢአይ ጋር ይሰሩ የነበሩት ውጤት ነው። እርግጥ ነው እርሳቸውም በዚህ የሙስና ቅሌት ተዘፍቀውና ጉቦ ሲቀበሉ መቆየታቸው ተመልክቷል። ይህን የፊፋን ቅሌት የሚከታተሉት የዩናይትድ ስቴትስ ባለሥልጣናት ደቡብ አፍሪቃ እንደ አውሮፓ አቆጣጠር በ2010 ዓ.ም የነበረውን የዓለም ዋንጫ ያስተናገደችው ጉቦ አብልታ ነው የሚለውንም ክስ ይመረምራሉ ተብሏል። የደቡብ አፍሪካ የስፖርት ሚኒስቴር ግን ይህን ያስተባበላል ቪኦኤ ስለ ሁኔታው ለማጣራት መረጃ ሲጠይቅ የፕሬዝዳንቱ አማካሪ ሃሮልድ ማሉካ ጥያቄውን ወደ ስፖርት ሚኒስቴሩ መስሪያ ቤት አስተላልፏል። ሚኒስትሩ ሚኪሌ ምባሉላ ደግሞ በኦፊሴል በሰፈረ ቃላቸው የምንጉቦ ኧረ ይህን አይነት ገንዘብ ከሚኒስቴሩም ሆነ ከመንግስት ካዝና አልወጣም አሉ። የ2010 እና 2011 የበጀት ዓመት እንዲሁም ከዓለም ዋንጫ በፊትና በኋላም ያሉንን የገንዘብ ሪኮርዶችና መዛግብት በተመለከተ በዋናው የደቡብ አፍሪቃ ኦዲተር የተመረመሩ ናቸው። ይህ አሁን የቀረበውን ክስ የሚመለከት አንዳችን መዝገብ አልተገኘም። ይህ በእንዲህ እንዳለ የነገው አርብ የፊፋ ፕሬዝዳንታዊ ምርጫ በታቀደለት መርሃ ግብር መሠረት ይካሄዳል ተብሏል። በአሁኑ ወቅት ከታሰሩት መካከል ያልሆኑት የወቅቱ ፕሬዝዳንት ሲፕ ብላተር ለአምስተኛ ጊዜ ለመመረጥ ይመኛሉም ተብሏል። የወቅቱን የጉቦና የሙስና ቅሌት ግን ያውቃሉ ባይ ነው የጎል ዳት ካም ድረገጽ ጸሐፊ አይቪስ ጋላርሴፕ በጣም የሚያስደንቀው ነገር ምንድን ነው? ብላተር ሚዛን ጠብቀው እራሳቸውንም ከጉዳዩ የማውጣት ጨዋታ መያዛቸው ነው። ያም ሆነ ይህ ግን እዚህ ላይ ልብ መባል ያለበት እርሳቸው ከደሙ ነ ንጹሕ ያለመሆናቸው ነገር ነው። ወይም እጃቸው ሙሉ በሙሉ አለበት፣ አሊያም ብቃት የሌላቸው መሪ ናቸው ማለት ነው። የጎል ዳትካም ጸሐፊ ጋላርሴፕ ሩሲያ የ2018ን ብዙም የእግር ኳስ ታሪክ የሌላት ቃታር ደግሞ የ2022ን የዓለም ዋንጫ እንዲያስተናግዱ የተደረገበትን ያልተጠበቀ ያልታሰበና ያልታለመ ውሳኔ ሁኔታንም ቃኝቷል። እኔ እንደተሰማኝ እነዚህ ሁለት የዓለም እግር ኳስ ዋንጫዎች ልክ የዘረፋ አይነት ነው የሆኑላቸው። ማኘክ ከሚችሉት በላይ የጎረሱም አይነት ነው የሆነባቸው። ምክንያቱም ነገሩ ይፋ እንደሆነ መላው ዓለም የተንጫጫው ለዚህ ይመስለኛል። ለእነዚህ የዓለም ዋንጫ ውድድሮች አስተናጋጅነት ግን ሌላ ዕጣ አይጣልም ማለትም፣ ሩሲያም የ2018ን ቃታርም የ2022ን የዓለም ዋንጫ ያስተናግዳሉ ማለት ነው። እስካሁን ባለው ዜና መሠረት አድማጮች እዚህ ግድም ማስታወሻ አለን የዘንድሮን የኢትዮጵያ ብሔራዊ ምርጫ ዜናዎችና ተዛማች እንቅስቃሴዎች የሚያሳዩ ባልደረባችን ሄኖክ ሰማግዜር ከኢትዮጵያ የተለያዩ አካባቢዎች የላካቸው የቪዲዮ ምስሎች በድረገጻችን የቀኝ ክንፍ ላይ ይገኛሉ። እንድትመለከቱ ተጋብዛቸዋል። ሄኖክ በምርጫ ነክርሶች ዙሪያ በአምዶ ያሰፈራቸውን መጣጥፎችም እንድታነቡ እንዲሁ ተጋብዛቸዋል። ድረገጻችንን አምሃሪክ ዳካም፣ አምሃሪክ ዳት ቪኤኒውስ ዳካም ጎብኙ። አድማጮች የምትከታተሉት በ1922 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ከስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽቱ 3 ሰዓት ከ34 ያመለክታል። ርዕሰ ወሬዎቹን ባጫጭሩ እናሰማቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የእሁዱን ምርጫ አስመልክቶ ትላንት ጊዜያዊ ውጤት ሲል በሰጠው መግለጫ ገዢው የኢህአዴግ ፓርቲ በከፍተኛ ድምፅ ምርጫ ማሸነፉን ገልጿል። ቦርዱ በዚሁ መግለጫው ኢህአዴግና ጋር ድርጅቶቹ እስካሁን በተካሄደው ቆጠራ ከ547 መቀመጫዎች 442ቱም በሙሉ አሸንፈዋል ብሏል። አዲስ አበባ ያሏትን 23 መቀመጫዎች በሙሉ ያገኘውም የኢህአዴግ መሆኑ አውጇል። ቀሪ ውጤት ሰኔ 14 ይገለጻል ተብሎ ይጠበቃል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ አወድሰዋል። ዛሬ የብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉሉህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑት ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ። የሁለቱ አብይ ተቃዋሚ ፓርቲዎች የመድረክና የሰማያዊ ፓርቲ መሪዎች ግን ምርጫው ተጭበርብሯል፣ መንግሥት ከምርጫው በፊትና ምርጫው በሚካሄድበት ወቅት አባላትና ደጋፊዎቻችንን አዋክቧል፣ አስፈራርቷል ሲሉ ከሰዋል። የአፍሪካ ሕብረትም ምርጫው የተረጋጋ ሰላማዊና ታማኝ ነበር ይበል እንጂ ነጻና ትክክለኛ ነው የሚባሉ ቃላትን አልተጠቀመም። ማርታ ቫንደር ውልፍ ባደረሰችን ዘገባ መሠረት ደግሞ ኢትዮጵያ ሰላማዊ ምርጫ በማካሄዷ ያወደሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሀገሪቱ ውስጥ በቀጠለው ሲቪክ ማህበረሰቦችን መገናኛ ብዙሀንን የተቃዋሚ ፓርቲዎችን እንቅስቃሴና በነጻነት ሀሳብ የመግለጽ መብቶችን መገደብ በጥልቅ ያሳሰበው መሆኑን ገልጿል የብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑት ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ። ይህኛው ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ግንቦት ሀያ ከተናገሩት የተወሰደ ነው። አድማጮች ረሰወሬዎቹ እነኚህ ነበሩ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሁለተኛውን አጋማሽ ስርጭታችንን በርሰሪዎቹ ጀምረናል። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። የአንድ ለአምስት አደረጃጀት በኢትዮጵያ በተካሄደው ብሔራዊ ምርጫ እስካሁን ውጤታቸው ከታወቀው 442 የሕዝብ ተወካዮች ምክር ቤት መቀመጫዎች በዜናው እንደተዘገበው ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ መቶ በመቶ ማሸነፋቸውን የኢትዮጵያ ምርጫ ቦርድ አስታውቋል። ለመሆኑ ኢህአዴግ እንዲህ አይነት እንዲህ በሰፊ ልዩነት እንዴት አሸነፈ? ከምርጫ ማጭበርበር ጀምሮ በርካታ ተቃዋሚና የፖለቲካ ምክንያቶች በርካታ ተቋማዊና ፖለቲካዊ ምክንያቶች በተቃዋሚ ፓርቲዎችና የፖለቲካ ተንታኞች ይነገራሉ። ባልደረባችን ሄኖክ ሰማእግዚአብሔር ያጠናቀረው ዘገባ እነዚህ ጉዳዮች ሲመረመሩ አንድ ለአምስት ትልቅ ሚና መጫወትን ይገልጣል። ለመሆኑ አንድ ለአምስት አደረጃጀት ምንድን ነው? አዲስ አበባ ጎዳናዎች እስከ ቡታጅራ ከሻሸመኔ እስከ ሾኔ ከአዴት እስከ አዲግራት አንድ ለአምስት ምንድን ነው ብላችሁ ብትጠይቁ በአጠቃላይ ሁለት አይነት ምላሾችን ልታገኙ ትችላላችሁ። አንደኛው በፈገግታ ምንም የሚል ስለ አንድ ለአምስት ምን ታውቂያለሽ? እኔ የማውቀው አራት አራት አምስት ኳስ ላይ ነው የሚደማቀው ነገር የለ። ሁለተኛው ማህበረሰቦች በእለት ተዕለት ኑሯቸውና የአስተዳደር ጉዳዮች፣ በተለይ የጋራ እድገታቸው ዙሪያ የሚፈጥሩት ቡድን ነው ሲሉ ያስረዷቸዋል። አንድ ለአምስት የአመራር አደረጃጀት ነው። ግቡ ልማት፣ ፖለቲካ፣ የማህበረሰብ ለውጥ ማምጣት ሊሆን ይችላል። በተለይ በቻይና ኮሚኒስት ፓርቲና ሌሎች መሰል ስርዓቶች በስፋት ለሀገር ልማት ለዲሞክራሲያዊ መብቶች አፈናና በሰፊው ህዝብ ዘንድ የገዢዋ እናት ፓርቲ መሪ ሀሳብ ወይም ርዕዮት እንዲሰርጽ በስራ ላይ የዋለ አደረጃጀት ነው። ግንቦት 16 ቀን 2007 ዓ ም በመላው ኢትዮጵያ የተካሄደው ሀገር አቀፍ የህዝብ ተወካዮች ምክር ቤትና የክልል ወኪሎች ምርጫ ገዢ ፓርቲ ኢህአዴግ ያሸነፈበትን ሚስጢር አስመልክቶ ከተቃዋሚዎችና ከደጋፊዎች ከሚሰጡ አስተያየቶች አሁንም አንድ ለአምስት አይጠፋቸውም። ምርጫ ጣቢያም ተገኝቼ እንዳየወት ከሆነ አንድ ለአምስት ስራውን ሰርቷል። ነገሩ እንዲህ ነው። አንድ ለአምስት አደረጃጀት ሲሆን ለልማት፣ ለፖለቲካ ስራ፣ ለምርጫና ለሌሎችም አንድ የቡድን መሪ ያላቸው ተማሪዎች፣ ገበሬዎች፣ የመንግስት ሰራተኞች፣ በጥቃቅንና አነስተኛ የንግድ ስራ የተሰማሩ ሁሉ ይሳተፋሉ። ብዙም አላቅም ግን አንድ ለአምስት ሰዎች በመስሪያ ቤት በየአካባቢ ተሰብስበው ስለ ችግራቸው፣ ስለ አንዳንድ ነገሮች የሚወያዩበት መድረክ እንደሆነ የማቀው። አንቺ አባል ነሽ በአንድ ለአምስት ትግለጽ። ለምን ታፍኛታለሽ? ተናገር። እሺ፣ አንድ ለአምስት ምንድን ነው የሚሰራው? መናገር ትፈልጋለሽ። ታዲያ ለምን ታፍኛታለሽ እንዳትናገር? አንተ ልጠይቅህ። አደረጃጀት ነው። እሷ እንዳለችው ሰዎች ችግር ስለ ኢኮኖሚ፣ ስለ አጠቃላይ ችግሮቻቸው የመፍቻ አቅሙ የደከመው ካንዱ እየተማማረ? በአንድ ለአምስት ተጠርንፎ ችግር መፍቻ ነው፣ ሌላ አይደለም። ትክክለኛው ጥያቄ የምንፈልገው ነገር ነው። አንድ ለአምስት በጣም በጣም ጠቅሞናል። ሀገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም የምንፈልገው እስከ ዛሬ የት ነበረ ያልነው። አንድ ትምህርት ቤት ርዕሰ መምህር ነኝ መምህራኖችን በአንድ ለአምስት አደራጃለሁ። ተማሪዎችንም በአንድ ለአምስት አደራጃለሁ። መምህራኖች በአንድ ለአምስት አደራጃቸው አጀንዳ ቀርጬ ነው የምሰጣቸው። አጀንዳው ምንን ፎከስ ያደረገ ነው? የተማሪዎች ውጤትና ስነ ምግባር መሻሻልን በተመለከተ ብቻ። ይህንን አጀንዳ የምንሰጣቸውም ለምንድን ነው? አንዳንድ ጊዜ ይቺ ሀገር እንድታድግ የማይፈልግ ብዙ ሰው አለ። አንድ ለአምስትን ካልተገባ ነገር ጋር የሚያያይዙት፣ ምክንያቱም ለውጥ እንደሚያመጣ ስለሚያውቁ ካልተገባ ነገር ጋር ያያይዙታል እንዳይተገበር ማለት ነው። ይህንን እኛ ማህበረሰቡ ላይ መቅረፍ ስለምንፈልግ ለአስተማሪው አጀንዳ ቀርጸ ነው የምንሰጠው። የፖለቲካ ጣልቃ ገብነት አለ በአንቺ እይታ? በሁለቱ ሰርቻለሁ፣ በተማሪም በአስተማሪም ሰርቻለሁ። ከመቶ አንድ ፐርሰንት በላይ የለበት ኖርማሊን የአደረጃጀት ምክትል ሰመምር ነኝ እኔ ደግሞ ጠምማለትነ የአደረጃጀት ምክትል ሰመምር እንደዚህ ክበባትን የተማሪዎችን ፕሮግራም የትምህርት ፕሮግራሞች እነዚህ እነዚህ ነው የሚሰራው I'm going you ውድለት በተጠናቀቀው ብሔራዊ ምርጫ ለህዝብ ተወካዮች ምክር ቤት የመድረኩ ፕሮፌሰር በየነ ጴጥሮስ በትውልድ ስፍራቸው ሾኔ ሲወዳደሩ ዘገባ ለማቅረብ ወደ አካባቢው ባመራንበት ወቅት የሚከተሉ አይኖችና እንቅስቃሴያችንን የሚከታተሉ የመንግስት ቢሮ ኃላፊዎች በየስፍራው ነበሩ። በሾኔ በአንድ ለአምስት አደረጃጀት ለልማት ቀድመው ከተመሰረቱ ቡድኖች ውጪ ለምርጫ የተደራጁ ግብረ ኃይሎች ነበሩ። ስራቸው በየቤቱ እየተዘዋወሩ የኢህአዴግን በጎ ስራዎች ማስተዋወቅ፣ ህዝቡ ንብን እንዲመርጥ ዘመቻ ማካሄድ፣ የአንዳንድ አባላትን የፖለቲካ ድጋፍ ማጥናትና አስፈላጊ ሆኖ ሲገኝ ሀሳባቸውን የሚለውጡባቸውን መንገዶች ማፈላለግ ነው። የአንድ ለአምስት አደረጃጀት በበጎ ፈቃድ ቢሆንም ስራ፣ ብድርና ተሳታፊነትን ለማግኘት መንገድ ያቀናል። በዚህ አደረጃጀት የማይሳተፉ እንዲሳተፉ ይበረታታሉ፣ ይገፋፋሉ፣ ይመከራሉ። የአንድ ለአምስት አደረጃጀት ተሳታፊዎች የኢህአዴግ አባል መሆን አይጠበቅባቸውም። ሆኖም ለምርጫ የሚመሰረቱ ግብረ ኃይሎች ግን ድርጅታዊ አሰራርና የፖለቲካ ጥቅምና ርዕዮትን በህዋሳዊ አደረጃጀቱ ያራምዳሉ። በተለይ ለመሰረታዊ ድርጅትና አጠቃላይ እናት ድርጅቷ መረጃ በሁለቱም አቅጣጫ ያደርሳሉ፣ መፍትሄ ያፈላልጋሉ። በሾኔ 97 በ1 ለ5 የተደራጁ የኢህአዴግ ወይም የመንግስት የምርጫ ግብረ ኃይሎች እንዳሉ በዘገባችን ተረድተናል። በከተማዋ 6113 የተመዘገቡ መራጮች ሲኖሩ ከ5800 በላይ በ1 ለ5 የምርጫ ግብረ ኃይል አደረጃጀት ኢህአዴግን ለማስመረጥ ለወራት ስራቸውን የሰሩና በገዢው ፓርቲ የምጣኔ ሀብትና የእድገት ፖሊሲ ያመኑ ተጠቃሚነታቸውንም የሚገልጹ ናቸው። ስለዚህ የተቃዋሚ ፓርቲ እጩዎች አራት መቶ የሚሞላ ድምጽ ብቻ እንዲያገኙ በሚል ከወራት በፊት የተቀየሰ ስልት መኖሩን ከአደረጃጀቱ ተሳታፊዎችና መሪዎች ተረድተናል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የ2007ቱ ምርጫ አስቀድሞ በተለያዩ መዋቅራዊና ተቋማዊ የአፈናና የመንግስት ንብረትንና ሀብትን በመጠቀም የተኮላሸ ነው ይላሉ። የተወካዮች መባረር፣ መደብደብ፣ መታሰር የምርጫውን ሂደት ቀጥ አድርጎ ያቆመው ነው። ኮሮጆዎችን በኢህአደግ ምርጫ ምልክት መሙላቱን ደግሞ በምን ዘዴ ነው? አንድ ለአምስት የሚባለውን አንድ ለአምስትን፣ አርሶአደሩ ምን አለ? ይሄ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬው እኮ ነው የምናገረው? ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የሌና ጉዳይ ነው። ፈጣሪውና እሱ ብቻ ነው የሚያውቀው እስከ ማለት ድረስ እያጥላሉ ነበር። ግን ለሆድ ያደሩ ስርዓት የሆኑ ጎረምሳ ልጆች፣ ሴቶች ሞልቷል። እነዚህን እያደራጁ ድምፅ ሲያሰጡ እንደነበረ የቀበሌ የወረዳ አስተዳደር ዋናው ስራው ይህንኑ መጠቅጠቅ እንደሆነ የመድረኩና የኦፌኮ ዶክተር መራረ ጉዲና አንድ ለአምስት ድርሻ ቢኖረውም ገዢው ፓርቲ ሁለት ምርኩዞች አሉት ይላሉ። በተለይ ዘንድሮ ኢህአዴግ ምጥ ነው ያዘው አሸንፋለሁ ብሎ የተማመነው አንድ ለአምስት ነው አንድ ለአምስት ላይ ብዙ ቦታ ጦርነት ነው ያወጅነው አንድ ለአምስት ጸረ ዲሞክራሲያዊ አሰራር ነው ይፍረስ ምርጫ ውስጥ ምንም ጉዳይ የለውም ብለን ብዙ ቦታ በደንብ ነው እንትን ያደረግነው እና በተለይ አንድ ለአምስት ፈረሰባቸው ታዲያ ምንድን ነው የሚቀረው ሁለቱ ሞልክሶ እነዚያ ሁለቱ ተቋሞች ናቸው ያስቸገሩን ምርጫ ቦርድና የኢህአዴግ ታጣቂ ሀይል ፌዴራል ፖሊስ ጀምሮ በድምፅ ከቪኦኤ ጋር ያልተነጋገሩ በመንግስቱ መዋቅር ውስጥ የፓርቲ ፖለቲካ ስራም በተለያዩ የምርጫ ጣቢያዎች ሲሰሩ ያገኘናቸው የመንግስት ሰራተኞችና የመሰረታዊ ድርጅት መሪዎች ኢህአዴግ ይህንን ምርጫ ሙሉ ለሙሉ ለማሸነፍ አንዲትም ቅንጣት ታክል ድምፅ ማጭበርበር እንደማያስፈልገው ያሰምሩበታል። አንድ ለአምስት በኢትዮጵያ ልማት ፖለቲካና አስተዳደራዊ መዋቅር ውስጥ ዛሬ ትልቅ ስፍራ የያዘ ከቤተሰብ እስከ ጓደኛ፣ ከጎረቤት እስከ መስሪያ ቤት፣ በወጣት በሽማግሌ በወንድ በሴት የተዘረጋ የአደረጃጀት ሰንሰለት ነው። ባጭሩ፣ ጨውና አንድ ለአምስት ያልገባበት ጓዳ በኢትዮጵያ ፈጽሞ አይገኝም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዚአብሔር ነኝ ከአዲስ አበባ። የተከበራቸው አድማጮች፣ ለዚህ ክፍል ሁለተኛው ወደ ሆነው ቅንብር እንሻገር። ሳምንታዊው ባህልና ማኅበረሰብ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ ለማኅበረሰብ ዕድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓቱን ባለፈው እሑድ እዚህ በዋሽንግተን ዲሲ በሚገኘው የጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማኅበረሰብ ፕሮግራም በሥነ ሥርዓቱ ከተወደሱ የዓመቱ ምርጦች የአንዱን ታሪክ ለምሽቱ በአጭሩ ይዳስሳል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። አሉላ፣ መስመሩ ያንተ ነው። አመሰግናለሁ ሰለሞን። በእንግሊዝኛው ምህፃረ ቃል ሲድ በተሰኘው መጠሪያ ይበልጥ የሚታወቀው የኢትዮጵያውያን የሽልማት ድርጅት በዘንድሮ 23ተኛ ዓመት ክብረ በዓሉ በአዋቂዎች ዙሪያ በአዋቂዎች ጎራ ከህልፈት በኋላ የመታሰቢያ ክብር የሰጣቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትዕዛዝ አክሊሉ ሀብተ ወልድን ጨምሮ ስድስት ኢትዮጵያውያንና አንዲት አሜሪካዊት ሸልመዋል ለክብርና ለውዳሴም አብቅቷል። ወደ ምሽቱ ዋና ሰው ታሪክ ከማለፍ ያስቀድሜም ባጭር ባጭሩ እነኝህን ስድስት ሰባት ሰዎች ላስተዋውቅ አሜሪካዊ ቷን ጨምሬ በመቶ ሺህ ለሚቆጠሩ የኢትዮጵያውያን ህጻናት የንባብ ብርሃን በመፈጠቅ የተወደሰው ኢትዮጵያ ሪድ የተባለው ድርጅት መስራችና እንደ አውሮፓውያን ህዝብን አቆጣጠር በ2008 ዓ ም ለሲኤንኤን የዓመቱ ምርጥ ሰው ነት የታጩት አቶ ዮሐንስ ገብረ ጊዮርጊስ እንዲሁም አሜሪካዊቷ አጋራቸው የሚበዙት የኢትዮጵያ ተረቶችና ታሪኮች ያዘሉ የሕፃናት መጽሕፍት የሆኑባቸው ከ30 በላይ መጽሐፍት ደራሲዋ ጄን ከርትስ፣ የዛሬው የአሜሪካ ድምፅ በአሁኑ ይዞታው ከ32 ዓመታት በፊት ከመቋቋሙ በርካታ ዓመታት አስቀድሞ የአሜሪካ ድምፅ የውጭ ጉዳይ አገልግሎት ወይም የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም ያቀናበሩት አንጋፋ ጋዜጠኛና ታዋቂ የትምህርት ሰው ፕሮፌሰር ተሾመ ዋጋው አንጋፋ የሲኒማ ተዋናይና ደራሲ አዘጋጅና መምህሩ ተስፋዬ ገሰሰ፣ እውቁ የመድረክ ሰውና የመብቶች ተሟጋች ታማኝ በየነ ብላቀ መንፈሳዊ አገልግሎት የተቸገሩ ወገኖችን ለመርዳት በሚያደርጉት ጥረትና እንዲሁም ሲድ ሌሎችን የሚያተጋባለው ከፍተኛ የትምህርት ውጤታቸው ያከበራቸው መምህር ዶክተር ዘበነ ለማ ከዋና ዋናዎቹ የሁዱ 23ተኛው ዓመት ተሸላሚዎች ውስጥ ናቸው። የምሽቱ ትኩረታችን ቀደም ብዬ እንደጠቀስኩት ታዲያ ከህልፈት በኋላ የመታሰቢያ ክብር የተሰጣቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፌ ትእዛዝ አክሊሉ ሀብተ ወልድን ነው የሚመለከተው። የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲ፣ ጋዜጠኛ ዘውዴ ረታ ናቸው የጸሐፊ ትእዛዝ አክሊሉን ሀብተ ወልድን ዝክረ ታሪክ ያቀረቡት፣ አወያቻቸዋለሁ። ለመሆኑ ጸሐፌ ትእዛዝ አክሊሉ ሀብተ ወልድ ማን ናቸው? በዘንድሮ በአዋቂዎች ጎራ ለእውቅናና ለከብሬታ ካበቃቸው ሰዎች ውስጥ አንዱ ከህይወት በኋላ የተሸለሙት ጸሐፌ ትዕዛዝ አክሊሉ ሀብተወልድ ለሽልማት የበቁበትን መሰረታዊ ነገር በመመልከት እንጀምር ለዚህ ትውልድስ የሚተዋወቁት እንዴት ነው በጣም ጥሩ እንደሚታወቀው ለአገር ያገለገለ ለሀገር የደከመ ለሀገር የጣረ ሰው አላግባብ ፍርድ ተሰጥቶት የሞተ የተገደለ የተሰቃየ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደ ኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይሄ ክሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየ አጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረ ታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርጓል። የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በሕይወታቸው በነበሩበት ዘመን በስልሳ አመት ውስጥ የተገደሉት በስልሳኛው አመታቸው ነው እና ሰላሳውን አመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከሰላሳዎቹ አመታት ውስጥ አስራ ሰባቱ አመታት ኢትዮጵያን በ የዓለም ሸንጎ ፊት በተደረገው ክርክር፣ ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና በከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና። ለምን አንድ ነገር አናደርግም? ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲሄድ በእንዲህ አይነት ጎዳና ላይ በመመራቱ ወደፊትም የሚከተሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ደህና መንገድ ነው ብዬ ነው የማስበው። መልካም። የአክሊሉ ሀብተወልድን የሰላሳ አመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የአስራ ሰባት አመቱን በእርሶ ጽሁፍ እንደ ተገለጠው በዲፕሎማሲ ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው ታላቅ ገድል ያላቸው። በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ሕግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን አምባሳደር ዘውዴ ስለ ትምህርት ዝርዝሩ። ሁላችሁም በየመስካችሁ ያለፋችሁበት ነው። አብትዛዝ አቶ አክሊሉ አክቶል ብለን እንጀምር። እንደ አንድ ኢትዮጵያዊነታቸው እሳቸው አዲስ አበባ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ፣ ከጦርነቱ በፊት ነው፣ ግብጽ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የሕግ ትምህርት የተማሩ ሶርቦን ዩኒቨርሲቲ በሕግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በህግ ሊሳንስ ወይም በውጭ በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ ኤል ኤል ቢ የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ ና እንትን በምንድን ነው የሚባለው፣ ዲፕሎማ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለውት ሆት ዜቲድ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ አንድ ሺህ ልጆች ቀርበው እንደሆነ መቶ ልጅ እንደዚህ፣ ምናልባት ሰማንያ ልጅ ያልክ ይሆናል እዛ ውስጥ ቀርበው በመወዳደር ነው ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎሞች የህግ የፖለቲካ ሳይንስ እና የዚህ የሆፕሴኪት ኮሜርሲያል የተባለው ትምህርት ቤት ጸሐፊ ትእዛዝ አክልሉ ሀብተወልድ ለመሆኑ ለሲድ ሽልማት ጭምር ያበቋቸው አበይት የዲፕሎማሲ ክንዋኔዎቻቸው የትኞቹ የሆኑ፣ ውይይቱ አላበቃም። የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲ፣ ጋዜጠኛ ዘውዴ ረታ ናቸው። የጸሐፊ ትእዛዝ አክሊሉ ሀብተ ወልድን ዝክረ ታሪክ ያቀረቡት ውይይታችን ይቀጥላል። አድማጮች ታዲያ እንደ ወትሮው ሁሉ ዘንድሮም ሲል የላቀ የትምህርት ውጤት ያስመዘገቡና አድናቆት ባተረፉ የማህበረሰብ ግልጋሎታቸው የተመረጡ የኮሌጅና የሁለተኛ ደረጃ ትምህርት ቤት ተመራቂዎችንም ለእውቅናና ለክብር አብቅተዋል። ሌሎች በመድረኩ የቀረቡትን እንግዶችንም ሆነ ያመራረጡን ወይም የዚህን ሂደት የምርጫውን የሽልማቱን ሂደት አስመልክቶ እንደ ወትሮ ተከታታይ ፕሮግራሞቻችን እናቀርባለን። በእሁዱ የመስታወት ፕሮግራም የወጣቶቹን ጠብቆ። ለአሁኑ ግን እንግዳይ እናመሰግናለሁ። እግዜር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ተገንጣይ የፖለቲካ ኃይሎች ከማሊ መንግስት ጋር የሰላም ስምምነት መፈራረማቸው በምዕራባዊቱ አፍሪካዊት አገር ለብዙ ዓመታት የዘለቀውን የእርስ በርስ ውጊያ ለማብቃት ተስፋ ሰጪ እርምጃ ነው። ይህን በተባበሩት መንግሥታት ድርጅትና በአልጄሪያ መንግሥት የተሸመገለውን ድርድር የማሌ መንግሥት በቅድመ ስምምነት ደረጃ ባለፈው ግንቦት ስድስት ቀን ተቀብሎታል። ሰሜን ማሌ ውስጥ አዛዋድ ለሚሉት አካባቢ ሰፊ የራስ ገዛ አስተዳደር የሚጠይቁት የተገንጣይ ተቃዋሚዎቹ ጥምረትም ስምምነቱን በመርህ ደረጃ ተቀብለዋል። ከዚህ የበለጠ የራስ አስተዳደር ጥያቄም እንዳላቸው ይታወቃል። ይህ በእንዲህ እንዳለ ግን አልፎ አልፎ ተኩስ መካሄዱ አልቀረም። የሽምቅ ተዋጊዎቹ መሪ ቢላል አግ ሸሪፍ ተዋጊዎቹ የሰላም ስምምነቱን ተቀብለዋል ብለው የመጨረሻውን ማጠቃለያ ስምምነት ከመንግስቱ ጋር እስከምናደርግ ድረስ ግን አንዳንድ የቀሩ ነገሮች ይኖራሉ ሲሉ ለአልጀርስ ጋዜጠኞች ተናግረዋል። ማሊ ከፈረንሳይ ነፃ ከወጣችበት እንደ አውሮፓ አቆጣጠር ከ1960 ጀምሮ ተገንጣዮቹ አራት ጊዜ አመፃ አካሄደዋል። እንደ አውሮፓ አቆጣጠር በ2012 ከእስላማዊ ነውጠኛ ቡድን ጋር በማበር የሰሜኑን በረሃማ አካባቢ ለመቆጣጠር ሞክረው ጥቃት ከማካሄዳቸው አስቀድሞ አንድ ፈረንሳይ መር ጦር መልሷቸዋል። ዩናይትድ ስቴትስ ይህን አሁን የተደረሰበትን የሰላም ስምምነት ዘላቂ ሰላም ያመጣል በሚል አዎንታዊ በሆነ መልክ ተቀብለዋለች። ማሊ ውስጥ የሚገኙ ወገኖችም ለሰላም ያላቸውን ቁርጠኝነት ለማመልከት ይህን ስምምነት መቀበላቸውንና ለተግባራዊነቱም እንደሚጥሩ ማሳየት ይጠበቅባቸዋል። የማሌ መንግስት ይህን ስምምነት መቀበሉና ለቀጣይ ድርድር ዝግጁ መሆኑ የሚያስመሰግነው ሲሆን የአልጄሪያ መንግሥትም ሁለቱን ወገኖች ለመሸምገል ያደረገውን ጥረት እናደንቃለን። አልፎ አልፎም ቢሆን በአሁኑ ወቅት የሚካሄደው ተኩስና ግጭት አሳሳቢ መሆኑን ሊሰመርበት ይገባል። ሁሉም ተዋጊ ወገኖች ስምምነት የደረሰበትን ተኩስ አቁም እንዲያከብሩና ልዩነቶቻቸውን ደግሞ በሰላም እንዲፈቱ ጥሪ እናደርጋለን። የማሊ ሕዝብ የሚያደርገውን ጥረት ዩናይትድ ስቴትስ ትደግፋለች። የተባበሩት መንግስታት ድርጅትም የማሊ ሕዝብ ለዚህ ሰላምና አንድነት የጀመረውን በጎ አመለካከት ለመርዳት የተጫወተው ሚና በእጅጉ የሚደነቅና የሚበረታታ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ቀደም ብዬ የአስተዋወቅ ነውን አንድ ማሳሰቢያ ደግሜ ላስታውስ፣ በድረ ገጻችን ላይ ስለ ምርጫው ከተለያዩ አካባቢዎች የተሰባሰቡ የቪዲዮ ምስሎች ይገኛሉ። ድረ ገጻችንን ጎብኙ። እንዲሁም ሄኖክ በተለያዩ ርዕሶች ላይ የጻፋቸው መጣጥፎችን ታገኛላቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው አሉ አከበደና ሰለሞን ክፍሌ ነን ከአቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተጠሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር በአንድ ሰዓት ደግሞ በልዩ ፕሮግራም እንመለሳለን። አሁን የተገኘው ስርጭት ይቀጥላል። በእኛ በኩል ሰላም ተናደር። Of America. Yeah. The OA.